በስመ አብ ወወልድ ወመንፈስ ቅዱስ አሀዱ አምላክ አሜን። አባቶች፣ ካህናት፣ ዲያቆናት፣ መዘምራን በደመ ክርስቶስ የከበራችሁ ምእመናን ሁላችሁም በቅድሚያ በእግዚአብሔር ስም እንደምን ሰነበታችሁ? አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረንና ቃሉን ምስጢሩ እንዲገልጥልን ቅዱስ ፈቃዱ ይሁንልን። የዛሬ የትምህርታችን ርዕስ ጌታን ለመከተል የሚል ነው። የዚህ ርዕስ መሰረት የሆነው በቅዳሴው ጊዜ የተነበበልን የዮሐንስ ወንጌል ምዕራፍ አንድ ቁጥር አርባ አራት እስከ ፍጻሜው የነበረው ነው። አነባለሁ። በነገው ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስንም አገኘና ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተሳይዳ ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን? አለው። ፊልጶስ መጥተህ እይ አለው። ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ናትናኤልም ከወዴት ታውቀኛለህ? አለው። ኢየሱስም መልሶ ፊልጶስ ሳይጠራህ ከበለስ በታች ሳለህ አየሁህ አለው። ናትናኤልም መልሶ መምህር ሆይ፣ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም መልሶ ከበለስ በታች አየሁ ስላልሁህ አመንህን? ከዚህ የሚበልጥ ነገር ታያለህ አለው። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔርን መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታ ታያላችኋለው ይላል። እንግዲህ ርዕሳችን ጌታን ለመከተል ያልነውም ለዚህ ነው። ጌታን ለመከተል አሁን አንድ መመረጥን ያስፈልጋል መጠራትን ያስፈልጋል። ለምን ይሄ ሰው አሁን ተጠርቶ ነው እየተከተለው። በጌታ የተጠራ ሰው አይምሮ የተባረከና ማድረግ የሚገባውን ራሱ እግዚአብሔር መንፈስ ቅዱስ የሚነግረው ስለሆነ አሁን በራሱ በጌታ የተጠራ ፊልጶስ ጌታን በመከተሉ ብቻ አልረካም። ወዲያውኑ ሌላም ሰው እንዲከተለው አሰበ። ወዲያውኑ ናትናኤልን አገኘው ነው የሚለው። ናትናኤልን ኧረ የሚገርም ነው። ሙሴ በሕግ የጻፈለትን ነቢያትም የተነበዩለትን የአባቶቻችን ተስፋ የናዝሬቱን ኢየሱስን አገኘሁት እኮ አለው። እንዴ! ናዝሬት ውስጥ መልካም ሰው ሊወጣ ይችላል? እንግዲህ በዚህ በናዝሬት አካባቢ ደግ ሰው አልነበረም ማለት ነው። ምን አይነት አካባቢ እንደሆነ እንግዲህ እነሱንም ያውቁት። እንዴት ሊሆን ይችላል? አለው። መጥተህ እይ አለው። እሺ፣ ተከተለው። ፊልጶስን መሳሳብ ነው አሁን ፊልጶስ መጀመሪያ ተጠራ። ጌታ የጠራው እሱ ደግሞ የተባረከ ስለሆነ ናትናኤልን ጠራ። ናትናኤልን እዞ ወደ ጌታ ሄደ። ጌታ ናትናኤልን ሲያየው ምንድን ነው ያለው? በእስራኤል ሕዝብ መካከል ተንኮል የሌለበት የዋሃ ሰው አንተ ነህ አለው። እንዴ የት ታውቀኛለህ አለ ናትናኤል። ያን ጊዜ ጌታ ምን አለ? ፊልጶስ ሳይጠራህ ከበለስ በታች አየሁህ አለው አሁን እዚህ ላይ እንግዲህ ማየት ያለብን ምንድን ነው ማንም የማያውቀው እግዚአብሔር ብቻ የሚያውቀው ታላቅ ምስጢር ናትናኤል ከበለስ በታች ፈጽሟል ማንም የማያውቀው እግዚአብሔር ብቻ የሚያውቀው ለዚህ ነው የጠቆመው ከበለስ በታች አየሁህ አለው ከበለስ በታች ብዙ የሚነገር ታሪክ አለ በአባቶቻችን አንድ ጌታ በቤተልሔም እንዲገደል ተፈልጎ ህፃናት ባለቁ ጊዜ እናቲቱ በቀፎ አድርጋ ከበለስ በታች ደብቃ አድነዋለች እና ከበለስ በታች ተደብቆ እንደዳነ ትተርክለት ነበር። ይሄን ማንም የማያውቀው ነው እናቱ እናሱ ብቻ እግዚአብሔር ናቸው የሚልም አለ። ሌላው ግን በአጠቃላይ ስናይ ግን ናትናኤል ሰው የማያውቀው እግዚአብሔር ብቻ የሚያውቀው ከበለስ በታች የሚሰራው አንድ ነገር ነበረ። መጥፎ ነው እንዳንለው፣ በእስራኤል ህዝብ መካከል እንዳንተ አይነት የውሃ ሰው የለም ዛልወ ጽልሁታለሁ እንዳንተ አይነት ሰው የለም ብሎ ደግነቱን መስክሮለታል። ስለዚህ ምናልባትም ይሄ ሰው ተደብቆ የሰራው ነገር ደግነት ሊሆን ይችላል። ለምን የእግዚአብሔር ሰዎች የሚለኩት መልካምን ስራ ተደብቀው በመስራታቸው ነው የእግዚአብሔር ሰዎች ህይወታቸው እንደተባረከ የሚታወቀው። ሲጾሙም፣ ሲጸልዩም፣ ሲሰግዱም፣ ሲመጸውቱም፣ ገንዘብን ሲሰጡም፣ ማንኛውንም መልካም ነገር ሲያደርጉ ሰው እንዲያውቅባቸው አይፈልጉም። ቢያውቅባቸው እንኳን የሰውን ውዳሴ ወደ አይምሯቸው አያስጠጉም። ሰው ቢያወድሳቸው ኳስ ከመሬት ነጥሮ እንደሚመለስ መልሰው ነው የሚልኩት። ምስጋና የእግዚአብሔር ብቻ ነውን የሚል አይምሯቸው። ስለዚህ ያም ሆነ ይህ አሁን ናትናኤል አንድ ሰው የማያውቀው እግዚአብሔር ብቻ የሚያውቀው አንድ ትልቅ ነገር ከበለስ በታች ሰርቶ ነበረ። ያን ማንም አያውቅም ነበረ። አየሁህ አለው፣ ፊልጶስ ሳይጠራህ አይቼሃለሁ። ያን ጊዜ አለው ተደነቀ ናትናኤል። ታውቀኛለህ? አለው ፊልጶስ ሳይጠራ ከበለስ በታች አየው እኮ ነው ምል። አንተ እውነትም ይመጣል የተባለው ሙሴ በሕግ የጻፈለት፣ ነቢያት የተነበዩለት፣ ሱባኤ የተቈጠረለት፣ ያ የዓለም ተስፋ የእግዚአብሔር ልጅ መሲህ ክርስቶስ አንተ ነህ አለው። ወዲያውኑ ጌታ አመንክ? ከበለስ በታች አየው ስላልኮ ነገር አመንክ? አዎ ገና ሌላ ነገር ታያላችሁ። ሰማያት ተከፍተው መላእክት ሲወጡና ሲወርዱ ታያላችሁ። ገና የሚገርም ነገር ታያላችሁ ብሎ ደስ የሚያሰኝ ተስፋ ሰጣቸው። ተከተሉት። ቃሉ የሚለው ይሄን ነው። ስለዚህ ጌታን ለመከተል አሁን ምን ያስፈልጋል? አንድ መጠራት፣ ሁለት ሁሉንቻይ መሆኑን እና አጋላጭ መሆኑን የህይወታችን መስታወት መሆኑን ጌታ በተፈጥሮ መስታወት ሰው በሰራው ውጫዊ ሰውነታችንን እናያለን። ጠቁረን እንደሆነ፣ ቀልተን እንደሆነ፣ ወፍረን እንደሆነ ምንም ነገር ይኖር በምንም በላያችን ላይ ማንሳት የሚገባን መጥፎ ነገር ካለ ሁሉን ነገር ያለመደበቅ ግልጥ አድርጎ የሚያሳየን መስታወት ነው። መድኃኒታችን ኢየሱስ ክርስቶስ ደግሞ የህይወታችን መስታወት ነው። አንድ የሚደበቅ ነገር የለም። ለምን? ራሱ እግዚአብሔር ስለሆነ ምን ይላል መሰላችሁ? እዚህ ትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየውም? ምን? ሰማይንና ምድርንስ የሞላው እኔ አይደለሁምን? ይላል የሰራዊት ጌታ እግዚአብሔር። ይላል የእኛ ጌታ። የሩቅ አምላክ አይደለሁም የቅርብ እንጂ። ታዲያ የሩቅ አምላክ ካልሆነ አባታችን ሆይ በሰማያት የምትኖር ለምንድን ነው የምንለው? የሩቅ ካልሆነ አባታችን ሆይ ብለን በሰማያት የምትኖር ለምን እንላለን? ሰማይ ሩቅ ነው። በሰማያት የምትኖር የምንለው ስለ ልዕልናው፣ ስለ ክብሩ፣ ስለ ጌትነቱ እንጂ እግዚአብሔር ከእኛ ጋር የሌለ በሰማይ ብቻ ዙፋኑን ዘርግቶ የሚኖር ሆኖ አይደለም። ስለ ልዕልናው ነው በሰማያት የምትኖር የምንለው እንጂ፣ አብሮን ነው ያለ የሩቅ አምላክ አይደለም። የምን ሰራትን ሁሉ ያውቃል። በጨለማም ቢሆን ጉድጓድ ውስጥም ሆነን ቢሆን ቤት ዘግተንም ቢሆን በምንም ይሁን በምንም የሰራ ናትን ሁሉ እግዚአብሔር ያውቃል። ያ እግዚአብሔር ነው ሰው ሆኖ የተገለጠው። ሰው ሆኖ ተገልጦ ናትናኤልን ከበለስ በታች አየው አለው። ያ የሚያሳየው ምንድን ነው? ምንድነው? ነቢያት እግዚአብሔር ሁሉን ግልጥ አድርጎ የሚያይ በሁሉ ምሎ የሆነ አምላክ ነው ብለው የመሰከሩለት እግዚአብሔር ወልድ ሰው መሆኑን ነው። ስለዚህ ጌታን ለመከተል አን። መጠራት ያስፈልጋል። ሁለት በሱ ፊት የሚሰወር ነገር እንደሌለ ማመን ያስፈልጋል። በሱ ፊት ሁሉም ነገር ግልጥ እንደሆነ መረዳት ያስፈልጋል። ይሄ ክራይቴሪያ ነው። ልክ እንደ ናትናኤል ዛሬ አሁን ሁላችንንም ከምን በታች ነው ያየን? ከየት ቦታ ነው ያየን? በስንት ሰዓት ነው ያየን? በስንት ዓመተ ምህረት ነው መቼ ነው ከነማን ጋር ነው? ብቻን ነው? ከምስጢር ጓደኛ ጋር ነው? እሱ ያውቃል። ለእያንዳንዳችን እርግጠኛ ነኝ መልሳለን። እንዲህ አይነት ጌታ ነው። ስለዚህ በእሱ ፊት የተሰወረ ነገር የለም። ስለዚህ ጌታን ለመከተል ራስን ማጋለጥ ያስፈልጋል። በእግዚአብሔር ዘንድ እንደው በአይምሯችን እንኳን ብንረሳ ሰዎች ሁል ጊዜ እኛ የበደለንን ነው እንጂ የበደልነውን ሰውና የበደልነውን እግዚአብሔርን መርሳት ብልጠታችን የብልጠት ባህሪያችን ስለሆነ ብዙ ጊዜ እንረሳለን። እኛ ብንረሳ እንኳን ጌታን ለመከተል ካስፈለገ ራሱ ምልክት ይሰጣል። አውሮፕላን ጣቢያ ስንሄድ የምታውቁት ነው። እንዲህ አንዳንድ ሰዎች እኔ እንጃ ምን እንደሆነ አላውቅም፣ ተፈትሾ ሰውነታቸው፣ ኪሳቸው በሙሉ ተፈትሾ መሳሪያ ይጮኋል ያለዚያ የብዙዎቻችን ግን የሆነች ብረት ነክ እነሱም አይፈልጓት ነገር ከሆነች ይጮሃል መሳሪያ። እንግዲህ ሰው ሠራሽ መሳሪያ አንድ የተደበቀ ነገር ይዘሃል ብሎ የሚያጋልጥና የሚጮኽ ከሆነ እግዚአብሔር መንፈስ ቅዱስን ሁሉን ቻይ መድኃኒታችን ኢየሱስ ክርስቶስን እኔ የሚሰወረው ነገር የለም። የሚሰወረው ነገር ስለሌለ ክርስቲያን ማለት ጌታን ለመከተል ራሱን ያጋለጠ። ዮሐንስ ወንጌል ምዕራፍ ስምንት ውስጥ አንዲትን ሴት በዝሙት ተያዘች ብለው ከሰው ወደ ጌታ ቀረቡ። ጌታ ያደረገው ምንድን ነው? ከናንተ መካከል ኃጢአት የሌለበት ሰው፣ እንደሷ ያልበደለ ሰው ይህችን ሴት በድንጋይ ቀጥቅጦ በእሳት አቃጥሎ ይግደል አለ ጌታ። እንደዚህ አለና፣ ወደ ምድር ይጽፍ ጀመረ። የጻፈው መኖን ነው? እያንዳንዳቸው ተደብቀው የሰሯዋትን ኃጢአት እግዚአብሔር ብቻ እንጂ ማንም የማያውቀውን በምስጢር ደብቀው ቀብረው የኖሩትን ነገር። የእኔን ኃጢአት ለምሳሌ በመርጌታ ግንባር ላይ፣ የእሳቸውን በእኔ ግንባር ላይ ያ ማለት የአንዱ ግንባር ለአንዱ እንደዚህ እስክሪን ሆነ ማለት ነው። ያን ጊዜ ደነገጡና እየሾለኩ ሄደው አለቁ። ቀና ሲል ብቻዋን ናት። የከሰሱሽ ሰዎች የት ሄዱ ሲላት ጌታ ሆይ እንደምታየው ብቻዬን ቀረው አለች። ልጄ ሆይ ነይ አላት። ልጄ ሆይ ደግመሽ ኃጢአት አትስሪ፣ አሁን ኃጢአትሽ ተሰረ ይወልሻል፣ ሂጂ። ተመልከቱ እንግዲህ እነዚያ ሰዎች ከሰሱ ሴትየዋን። ነገር ግን ራሳቸውን ማን እንደሆኑ በክርስቶስ ቢያውቁ ኖሮ እሱ የሕይወት መስታወት መሆኑን ቢያውቁና ቢረዱ ኖሮ የእነሱ ስለሚታያቸው እሷን መክሰስ ባልቻሉም ነበር። እኛም እዚህ እያንዳንዳችን ራሳችን ማን እንደሆን ብናውቅ ኖሮ ወይም በዓለም ዙሪያ ያሉ ብዙዎቹ ማን እንደሆኑ እያንዳንዳቸው ቢያውቁ ኖሮ ሌላውን መክሰስ አይችሉም። ይልቁንም እንዲህ ነው ብለው በሐሜት ደረጃ የሚሆንን ነገር መክሰስ ባልቻሉም ነበር። ኃጢአትን በተመለከተ ማለቴ ነው። ስለዚህ ጌታ የሕይወት መስታወት ነው እና ጌታን ለመከተል አንድ መጠራት ያስፈልጋል። ልክ እንደናንተ ማለት ነው። ባትጠሩ ኖረው መምጣት አትችሉም። እዚህ ባንጠሯ ኖረው በየተሰጠን ማገልገል አንችልም። መጠራት ያስፈልጋል። ሁለት የተጠራነኛ ደግሞ ሌላውን ለመጥራት አይምሯችን የተባረከ መሆኑን ማረጋገጥ ያስፈልጋል። ሶስት ወደ እሱ ስንቀርብ እሱን ስንከተል ከሱ የሚሰወር ምንም ነገር እንደሌለ ማወቅ ያስፈልጋል። እሱ አብሮን እንዳለና ሁልጊዜ የቅርብ አምላክ እንጂ የሩቅ እንዳልሆነ በህርንበት የሚሄድ አብሮን ያለ ከሆነ አብሮን እያለ እሱ የማይወደውን ነገር ላለማድረግ መወሰን ያስፈልጋል። ሌላውና ታላቁ ነገር ግን ጌታን ለመከተል ራስን መካድ ያስፈልጋል። ራስን መካድ ያስፈልጋል። ለምሳሌ ምን ብሏል ጌታ በማቴዎስ ወንጌል ምዕራፍ 10 ቁጥር 38፣ መስቀሉንም የማይዝ በኋላዬም የማይከተለኝ ለእኔ ሊሆን አይገባውም። ማርቆስ 8 34ም ህዝቡንም ከደቀ መዛሙርቱ ጋር ጠርቶ ማቴዎስ 10፡38 ደቀ መዛሙርቱን ብቻ ነበር አሁን። አሃ መስቀሉን መሸከምና እሱን መከተል ለካ ለሐዋርያት ብቻ ነው እንዳይሉ፣ ደግሞ ህዝቡ ህዝቡንም ይላል። ደቀ መዛሙርቱንና ህዝቡንም ጭምር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ሶስት በሉቃስ ወንጌል ምዕራፍ 9 ቁጥር 23 ደግሞ ራስን በመካድ መስቀሉን ተሸክሞ እሱን ለመከተል መቼ ነው እስከ መቼ ነው የሚለውን ደግሞ ሉቃስ ሲመልስልን ለሁሉም እንዲህ አላቸው፣ በኋላ ላይ ሊመጣ የሚወድ ቢኖር ራሱን ይካድ እለት እለት መስቀሉን ተሸክሞ ይከተለኝ። እለት እለት እስከ መቃብር። ክርስትና ማለት እንደዚህ ነው። ክርስትና ማለት የእስከ መቃብር ወታደር ማለት ነው። ወታደር ምድራዊ ወታደር እንኳን ጡረታ ይወጣል ከጡረታ በኋላ ከውጊያ ነፃ ይሆናል፣ ያርፋል። ክርስትና ግን ጡረታ የሚወጣው በሞት ብቻ ነው። በሞተ ሥጋ ነው። ውትድርናው ውጊያው እስከ ሞት ድረስ። ስለዚህ ጌታን ለመከተል ራስን መካድ ያስፈልጋል። መጠራት ብቻ አይደለም፣ እንደ ተጠሩ ሌላውን በስሙ መጥራት ብቻ አይደለም። ሁሉም ነገር በእሱ የተገለጠ መሆኑን ማወቅ ብቻ አይደለም። ራስን መካድ ያስፈልጋል ራስን መካድ መቼ ዕለት ዕለት እስከ መቼ እስከ መቃብር ራስን መካድ ማለት ምን ማለት ነው ገላትያ አምስትን እንመለከታለን ገላትያ ምዕራፍ አምስት ራስን መካድ ማለት ምን ማለት ነው ራስን በገመድ አንቆ መግደል ማለት ነው ወይስ ደግሞ ምን ማለት ነው ራስን መካድ ማለት እኔ እኔ አይደለሁም ብሎ ራስን መካድ ነው ምን እንደሆነ እናያለን ቁጥር አስራ ስድስት ጀምሮ እንዲህ ይላል፣ ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ፣ መንፈስም በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ፣ ይጋጫሉ፣ ጦርነት ያደርጋሉ ይላል። እዚያ ሮሜ የሰባት ላይ ምን ይላል መሰላችሁ? ሐዋዝ ውዕቱ ህገ እግዚአብሔር በውስተ ልቤ። የእግዚአብሔር ህግ ደስ የሚያሰኘኝ ቃሉ ትዕዛዙ በውስጤ ደስ ያሰኘኛል። ነገር ግን ወካላ አሬ ህግ ኃጢአት ደስ የሚያሰኘኝን የእግዚአብሔርን ቃል የእግዚአብሔርን ትእዛዝ የሚዋጋ ደግሞ ፈቃደ ስጋ የስጋ ፍላጎት በልቡናዬ ብቅ አለ። ሁለቱ ተቃዋወሙ። ሁለቱ ጦርነት ገጠሙ። ልቡናዬ የጦር ሜዳ ሆነ። ከብዙ ጦርነት በኋላ ፄወወኒ ህግ ኃጢአት መንገዲሁ ፈቃደ ስጋ ከንቱ ነገር ማረከኝ፣ ደስ የሚያሰኘኝን ነገር አስጣለኝ። ምንድነው የሚውጠኝ አለ በጌታዬ በኢየሱስ ክርስቶስ ተስፋለኝ ብሎ ይደመድመዋል። ሆኖም ግን ራስን መካድ ማለት ምን ማለት እንደሆነ ሲነግረን ይሄን ነው እንግዲህ የምንክደው፣ ጌታን ለመከተል የምንክደው ነገር ይሄ ነው። ራስን መካድ ማለት ያ ነው። እሱ ምንድን ነው? አንድ በሉ እንግዲህ፣ ዝሙት፣ ሁለት ርኩሰት፣ ሶስት መዳራት፣ አራት አወትን ማምለክ፣ አምስት ምዋርት፣ ስድስት ጥል፣ ሰባት ክርክር ስምንት ቅናት ግን ምን አይነት ቅናት? ስምንት ላይ ነን አስታውሱ። ምን አይነት ቅናት በሁለት ይከፈላል። ለምን? እስመ ቅናተ ቤትከ በልዐኒ የቤትህ ቅናት አቃጠለኝ ይላል። ቅንኡ ለእንተ ተዓቢ ጸጋ ለበለጠችው ጸጋ ቅኑ ይላል። ስለዚህ ቅናት ሁለት አይነት ነው፣ ሥጋዊ ቅናት፣ መንፈሳዊ ቅናት። እንዳንረሳ። ዘጠኝ ቁጣ አስር አድመኛነት፣ አስራ አንድ መለያየት፣ አስራ ሁለት መናፍቅነት፣ አስራ ሦስት ምቀኝነት፣ አስራ አራት መግደል፣ አስራ አምስት ስካር፣ አስራ ስድስት ዘፋኝነት። ምን አይነት ዘፋኝነት? ልክ እንደ ቅናቴንም ከሁለት ነው የምንከፍለው። መንፈሳዊ ዘፈን አለ፣ ስጋዊ ዘፈን አለ። ስጋዊ ዘፈን የሰውን አይምሮ እያታለለ ወደ አምልኮ ባይድ ወደ ጣዖት። ስጋዊ ዘፈን የሰውን አይምሮ እያታለለ ወደ ርኩሰት፣ ትዳርን ወደ ማፍረስ፣ ቃል ኪዳንን ወደ ማበላሸት። ነገር ግን መንፈሳዊ ዘፈን የሰውን አይምሮ እያታለለ የሰውን አይምሮ ወደ እግዚአብሔር፣ የሰውን አይምሮ ወደ ቁም ነገር፣ የሰውን አይምሮ ወደ ትዳር፣ የሰውን አይምሮ ወደ ቃል ኪዳን፣ የሰውን አይምሮ ወደ ማይረግ ወደሚጠቅም ነገር። ስለዚህ ጠቅላላ የቆጠርነው ስንት ነው? በአስራ ስድስት ብቻ አልወሰነው፣ ይህን የሚመስል ነው። አሁን እንግዲህ ራስን መካድ ማለት ያ ነው። ራስን መካድ ማለት ምን ማለት ነው? ራስን ከዝሙት መለየት፣ ራስን ከርኩሰት መለየት። ርኩሰት ስንል በማርቆስ ወንጌል ምዕራፍ ሰባት እንደምናየው ርኩሰት ስንል ከርኩሰት ከሚያረክሱ ነገሮች አንዱ ስድብ ነው። ደዳም፣ ቅማላ፣ ትኋናም፣ አህያ፣ አሞራ እባብ፣ አይጥ፣ ጅብ፣ ሌላም ሌላም ይህን የመሰለው ኢትዮጵያውያንን ከዚህ ውርደት ካደረሰን አንዱ ካንደበት የሚወጣ ክፉ ቃል ነው። ከፍ ያለ የሚመስለው ዝቅ ያለ የመሰለውን በመሳደብ ወይ በባህሉ ወይ በቋንቋ ወይ በሆነው ነገር ሀብት ያለው የመሰለው ድሃ የመሰለውን በመስደብ አዋቂ ነኝ የሚለው አላዋቂ ነኝ የሚለውን በመስደብ ደንቆሮ በማለት ደንቆሮ ብሎ መሳደብ የገሃነም ፍርድ ነው የሚለው ወንጌሉ። ስለዚህ ይህን ከመሰለው ራስን ለመከልከል መዳራት፣ ይህን ከመሰለው ጣዖትን ማምለክ ከእግዚአብሔር በላይ ከቃሉ በላይ የሚወደድ ነገር ሁሉ ጣዖት ነው። በአዲስ ኪዳን መዋርት፣ አቴቴ፣ የቅድመ አያት ውቃቢ፣ ጥል ጥል፣ ከባል ጋር፣ ጥል ከሚስት ጋር፣ ጥል ከወንድም ጋር፣ ጥል ከእህት ጋር፣ ጥል ከእናት ከአባት፣ ከጎረቤት፣ ከሌላው፣ ክርክር፣ ቅናት፣ ቁጣ፣ አድመኛነት፣ መለያየት መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት፣ ሥጋዊ ዘፈን ይህንን የሚመስል ነው። አስቀድሜም እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱም፣ የእግዚአብሔርን መንግሥት አይወርሱም። ስለዚህ በዚህ ፈንታ የእግዚአብሔር ሰዎች ምን ያደርጋሉ ራሳቸውን የካዱ ማለት ከእነዚህ ሰዎች ራሳቸውን የለዩ ሰዎች ምን ያደርጋሉ ምን ፍሬ ይታይባቸዋል ፍቅር ደስታ ሰላም ትዕግስት ቸርነት በጎነት እምነት የዋሃት ራስን መግዛት ነው እንደዚህ ያሉትን የሚከለክል ህግ የለም ስለዚህ ያን መጥፎውን ክደው ይህን መልካሙን ነገር የራሳቸው የባህሪያቸው ገንዘብ ለማድረግ የክርስቶስ ኢየሱስም የሆኑት እውነተኞች ክርስቲያኖች ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። ማለት ካዱ ማለት ስጋን ሰቀሉ ማለት ራሳቸውን ገድሉ ማለት አለ። ካዱ ለምን? የዝሙትን ጠባይ አንሰጥህም። ይፈልጋል ስጋ እምቢ። ስጋ ይፈልጋል ምቀኝነትን፣ እምቢ። ስጋ ይፈልጋል መለያየትን፣ እምቢ ስጋ ይፈልጋል ቅናትን፣ እምቢ። ስጋ ይፈልጋል ጥልን፣ እምቢ። ስጋ ይፈልጋል መግደልን፣ እምቢ። ስጋ ይፈልጋል ማጨስን፣ እምቢ። ስጋ ይፈልጋል ስካርን፣ እምቢ። ስጋ ይፈልጋል ስጋዊ ዘፈንን፣ እምቢ። ስጋ ይፈልጋል ትዕቢትን፣ እምቢ። ስጋ ይፈልጋል ቂም በቀልን፣ እምቢ። ስጋ ይፈልጋል ውሸትን፣ እምቢ። ስጋ ይፈልጋል ስድብን፣ እምቢ። ስጋ ይፈልጋል ሌላም ሌላም፣ እምቢ። ራስን መካድ ማለት ይሄ ነው። ስለዚህ ሊከተለኝ የሚወድ ቢኖር ራሱን ይካድ ነው። አንድ ይሄ እንግዲህ ኃጢአትን በተመለከተ ነው። ከዚህ ሁሉ ነፃ መሆን ያቃተው ቢኖር ነው የሚለው ቃሉ፣ ሸክም ነው የከበደው። ያ ሸክም የከበደው ከሆነ ደግሞ ሸክም የከበደባችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። እርግጠኛ ነኝ እዚህ ያለ ነው በሙሉ ሸክም የከበደብንን። ምክንያቱም በተዘረዘሩት ነገሮች ያልተለከፈ የለም እዚህ ውስጥ። በጌታ መስታወትነት፣ በእግዚአብሔር ቃል መስታወትነት ራሱን ማየት ያቃተው የደበዘዘበት ካልሆነ በቀር በነዚህ በዘረዘርናቸውና በመሳሰሉት ያልተበከለ የለም። ከተበከልን እንግዲህ ሸክም ከብዶብናል ማለት ነው። ሸክም ከብዶብን ከሆነ እንግዲህ አመጣጣችን ትክክል ነው ማለት ነው። እዚህ የመጣነው ሸክማችን እንዲያራግፍልን ነው። እዚህ የመጣ ነው ከኃጢአት ማሰሪያ እንዲፈታን ነው። ከዚህ የመጣ ነው ይህን ሁሉ ችግር እንዲያቃልልን ነው። ወደፊትም የምንቋቋምበትን ኃይልና መንፈሱን እንዲሰጠን ነው የመጣ ነው። ስለዚህ ክርስቲያኖች፣ ራስን መካድ ማለት እንደዚህ ነው። በተለይ ሱስን መተው የውሸት ሱስ እንዴት ከባድ መሰላችሁ። ሰውና ሰውን የማለያየት ሱስ። አንዳንድ ሰዎችን አይታችሁ ከሆነ በቃ ሰውና ሰውን ካላጋጩ እንቅልፍ የማይወስዳቸው አሉ። ምሳሌ ስድስት ላይ ምን ይላል? እግዚአብሔር ስድስት ነገሮችን ይጠላል፣ ሰባተኛውን ግን ፈጽሞ የተጸየፈው ነው። ስድስቱ ነገሮች ይላል ትዕቢተኛ ዓይን ንጹህ ደምን ለማፈስ የምትሮጥ እግር፣ ምን ክፉ ነገርን ተኝቶ የሚያስብ ልብ እያለ ይዘረዝር ይዘረዝርና፣ ሰባተኛውና መጥፎው እግዚአብሔር ፈጽሞ የጠላው በወንድማማች መካከል ገብቶ ጠብን የሚዘራ ጨርሶ በእግዚአብሔር ዘንድ የተጠላ ነው። ሌላው ባልና ሚስትን ሌላው ባልና ሚስትን የሚገርማቸው ነገር ባልና ሚስትን በማጣላት የሚረኳሉ አጣልተው ትዳርን ሲፈርስ በማየት የሚረኳሉ። አጣልተው የተፋቀሩ ባልንጀራሞች ሲጣሉ ማለት ጠብን ዘርተው ፈጥረው ነገር አመቻችተው ረጭተው መርዛቸውን ሲገዳደሉ በማየት የሚደሰቱ አሉ። ስለዚህ ትልቁ ኃጢአት በወንድማማች መካከል ገብቶ ጠብን የሚዘራ ጠብን የሚዘራ እንዴት አይነት ከባድ ነገር ስለዚህ ራሱ በወንድማማች መካከል ገብቶ ጠብን መዝራት ሱስ ነው። አንድ ጊዜ ከለመደ በኋላ ሱስ ነው። ውሸት ሱስ ነው። ሐሜት ሱስ ነው። ምቀኝነት ሱስ ነው። ቅናት ሱስ ነው። ዝሙት ሱስ ነው። እንደ ዝሙት ያለ ሱስ የለም በዓለም ላይ ስንቶችን ጀግኖች ያዋረደ ስንቶችን ቅዱሳን ያዋረደ ስንቶችን የእግዚአብሔር ሰዎች አንገት ያስደፋ ስንቶችን የኢትዮጵያ መኳንንት ቀና ብለው እንዳያዩ ያደረገ። ከአስራ ሁለት ሴት ወልደው የተገኙ ስንቶች አሉ። ታሪካቸው የሚያሳፍር ያዩትን ሁሉ የራሳቸው ለማድረግ የሚፈልጉ ስንቶች። ይሄ ምንድን ነው? ሱስ ሱስ እንጂ እንግዲያው እግዚአብሔር እኮ መጀመሪያ የሰጠ ለአንድ አዳም አንዲት ሔዋንን ለአንዲት ሔዋን አንድ አዳምን ነው። ሱስ ስለሆነ ግን ሰው በቃል ኪዳን መጽናት አቃተው። ሰው በዚህ ምክንያት ከቅዱስ ቁርባን የሸሸ ሆነ። ዝሙት ሱስ ነው። ሌላም ሌላም ኃጢአት የሆነ ሁሉ እኮ ሱስ ነው። ከዚህም ሁሉ ጋር ስካር፣ እንዴት ያለ አዋራጅ የፈቃድ እብደት የተባለ ሱስ ነው። በተለይ አሁን ልጆቻችን አደጋ ውስጥ እየገቡ ያሉት የጭሱስ ከሲጋር አልፈው ማሪዋና፣ ከሲጋር አልፈው ድራግ ውስጥ ገቡ። ሳይቸግር እግዚአብሔር የተባረከ አእምሮን ሰጥቶ የተባረከ ባህልን ሰጥቶ የተፋረከ ታሪክን ሰጥቶ ሌላውን በማየት የማይጠቅመውን የሚገርመው ነገር ጭስ ውስጥ በአቡነ ቴዎፍሎስ ጊዜ መሰለኝ፣ ውጭ ሀገር ደርሰው የተመለሱ ኢትዮጵያውያን ጉባኤ ላይ እንደ ስልጣኔ ቆጥረውት በተለይ አንዱ ሲጋራ ያጨሳል። አሁን አንዱ እንዲው ንጉሱን አትፈራም? ፓትሪያርኩን አባቶችን አትፈራም? እንዴት እንደው በዚህ ሁሉ ህዝብ መካከል ታጨሳለ? እንደ ድንቆሮ እስከ መቼ ድረስ ነው እንደው ገገማ ሆናችሁ የምትኖሩ? እንዴት ክርስቲያን ነኝ ትላለህ። ለምን መጽሐፍ ቅዱስን አታነበውም? ምን ይላል መጽሐፍ ቅዱስ? ካፍ የሚወጣው እንጂ የሚገባው አያረክስም ይላል። እንዴ በኋላ ሲጨቃጨቁ ፓትሪያርኩ ያ ያሉ ምንድን ነው እኮ ና ይሉታል። አንዱን ይመጣል። ምንድን ነው? አይ በዚህ በዚህ መልክ የተጨቃጨቅ በኋላ ያጨሰውን ሰው ና ይሉታል። ምንድን ነው ያልከው? መጽሐፍ ቅዱስ ጠቅሰህለታል? አዎ፣ ካፍ የሚወጣው እንጂ የሚገባው አያረክስም ነው ያልኩት ቅዱስ አባታችን። እንዴ እሱማ ከሆነ ጥሩ ተናግረሃል። አሁን እኮ አንተ ካፍ አልፎ እኮ ባፍንጫም እየወጣ ነው አሉት። እሱ ከሆነማ አቁም እና አሁን እኔ ስናገረው ቀላል ነው የለመዳችሁት። ግን አሁን ሳወራ እንኳን ብርክ ብርክ ብሏቸዋል፣ ደንግጣቸዋል። ለምን? ሱስ ስለሆነ ስለዚህ ሱስን መተው ራስን መካድ ነው። እንተወው ካልን ይተዋል እንደ ስካርና እንደ ጭስ ያለ ከባድ ጠላት የለም። ይተዋል። ለመተው ራስን ለመካድ ውሳኔ ካለ ቀስ በቀስ ይተዋል። ማይተው ከሆነ ግን ላለመተው ሰው ከወሰነ ግን አይተው። የአይምሮ ጉዳይ ነው። አንድ በጣም የሚሰክር ሰው ነበር እና ዶክተሩ አሁን ይህን አልኮል ካልተውክ በቃ አሁን ጨጓራህ አልቋል፣ ጉበትህም አልቋል። ኩላሊትህም ተበላሽተዋል እና ሁለት ወር ሶስት ወር ነው የሚቀርህ፣ ከአሁን በኋላ ካልተውክ ይለዋል ዶክተሩ። ዶክተር አቤት፣ የልቤ ነገር እንዴት ነው ይለዋል። ልብህ እንኳን የሚገርመው ነገር ምንም አልሆነም፣ ኖርማል ነው። በጣም አሁን የተበላሹት ጨጓራ፣ ኩላሊት፣ እነዚህን የመሳሰሉ ናቸው ይለዋል። ልቤ ደህና ነው አይ ዶክተር፣ ድረስ ወንድ ልጅ ልብ ነው እንጂ ጨጓራ ነጉበት ደግሞ ልብ ደህና ከሆነ እየጠጣው ነው። መሞት ነው ሰው አይምሮውን መተው አልችልም። ካሰኘው አይተው መተው አለብኝ። ይልቅ ስመ እግዚአብሔርን ይዞ የእግዚአብሔርን ቃል ይዞ በጸሎት ከጀመረው የማይተው ምንም ነገር የለም። ለምሳሌ አሁን እስር ቤት ቢገባ ያሱሰኛል እዚህ እስር ቤት ውስጥ ማጨስ ክልክል ነው ቢባል ያቆማል። አመት፣ ሁለት አመት፣ ሶስት አመት ወይም ደግሞ አስር አመት ማጨስ ክልክል ነው ተብሎ እዚያ እስር ቤት ቢታሰር ያቆማል። አይሞትም። የታወቀ ነገር አይሞትም። ስለዚህ ጌታን ለመከተል ራስን መካድ ቤተ ክርስቲያንን የሚያሳፍሩ እሱን የሚያሳዝኑ፣ ለማህበራዊ ኑሮ የማይጠቅሙ ይልቁንም በጤንነት የሚጎዱ ለትዳር ዳር መቃወስ ምክንያት የሚሆኑ እነዚህን ነገሮች ሁሉ በስጋም በነብስም ስለማይጠቅሙን ለመተው መዘጋጀት ራስን መካድ ማለት ያ ነው። ኃጢአትን በተመለከተ ያ ነው። ይህን ቃል ተከትለው የተጠቀሙ አሉ፣ ያልተጠቀሟሉ። በዓለም ዙሪያ ዛሬም የሚጠቀሙ አሉ፣ የማይጠቀሙ ሞኞች አሉ። እስከ መቃብረ እነሱ እሳቸው የሚሞቱ ምርጫ ነው። የእኛ ህይወት ከየትኛው ነው? ጥያቄ ነው። አንደኛ ያለብን ሱስ ምንድን ነው? እናንተ ናችሁ የምታውቁት፣ እኔ ነኝ ማውቀው፣ እያንዳንዳችን እናውቀዋለን። ሌላው ያን ነገር ለመተው ተዘጋጅተናል? ጸሎት ጀምረናል? ውጊያ ጀምረናል? ወይስ እንዴት ነው? ይሄም ደግሞ ያው ጥያቄ ነውና የሚጠቅመን ለመተው መታገል ነው ስን ጀምር ሰሪው እግዚአብሔር ነው። እናንት ደካሞች፣ ሸክም የከበረባችሁ ወደ እኔ ነው ያል ወደ እሱ ስንሄድ ሸክሙን አውርዶ ሊጥለው የሲጋራሱስም ይሁን የድራክሱስ የድራክ ሱስ ይሁን የስካር የዝሙት ሱስም ይሁን የውሸት ሱስም ይሁን የምንም ይሁን ከኛ አውጥቶ ሊጥለው ሁሉን ቻ ያማላክ ነው የሚሳ ነው ነገር የለም። ሌላው ራሳችን ደግሞ ሰተን ጌታን ስንከተል መካር የሚገባን ሌላ ደግሞ ነገር አለ ነው ሥልጣንን፣ ገንዘብን ጤንነትን ሕይወትን ለምን በእምነታችን የተነሳ ራሳችን ክደን ራሳችን ከዘረዘርናቸው መጥፎ ነገሮች ክደን ራሳችን የእሱ አድርገን በቅድስና በእሱ መንገድ ስንመላለስ ሌላ ፈተና ይመጣል። ሌላ ፈተና ምንድን ነው? ያን የሚያስጥል ወይ በመሪዎች ይመጣል ወይ በጉልበታሞች ይመጣል፣ በሆነው መንገድ ይመጣል። ሕይወትን እንኳ የሚጠይቅ ቢሆን ራስን ለመስጠት እንደ ሐዋርያት እነ ፊልጶስ እኮ በመጠራት ብቻ አልቀሩ፣ ራሳቸውን እንዲክዱ በጥያቄ ብቻ አልቀሩ። ታሞ የሞተ ሐዋርያ የለም። በሰው እጅ ነው ያለቁት። ሰማይታት ለተራዋና በስ ተሰጡ፣ እንደ እንጨት በእሳት ተቆሰቆሱ፣ እንደ ብራና ተወጥረው ተገረፉ፣ በወጡበት ቀሩ ተሰቀሉ፣ ሞቱ። የምታሳሳ ህይወትን ስጋና ነፍስ እንዲለያዩ የቱን ያህል እንደማይፈልጉ እናውቃለን። ያን እያወቁ ራሳቸውን ሰጡ። በገንዘብ ምክንያት፣ በትዳር ምክንያት፣ በስልጣን ምክንያት፣ በክብር ምክንያት፣ በዓለም ጥቅም ምክንያት ወደኋላ ኋላ አላሉም። ራስን መካድ ማለት አንዱ ያ ነው። ስለዚህ ዛሬ የሚጠበቅብን በዓለም ላይ ያለን ካህናት በተለይም በክህነት አገልግሎት የተሰማራን መጀመሪያ ማድረግ ያለብን ራስን መካድ። ራስን መካድ ሲባል ቅድም ከዘረዘርናቸው ኃጢአቶች ብቻ አይደለም። ወንጌልን አንግበን መድረክ ላይ ከወጣን ራስን መካድ ስም የሚያስጠፉ አሉ፣ የሚያሰድቡ አሉ፣ የሚያዋርዱ አሉ ማለት በሰው ዘንድ ውርደትን የሚያመጡ ስምን እንዲጠፋ የሚያደርጉ ክብርን እንዲቀንስ የሚያደርጉ ስልጣንን የሚያስቀሩ ብዙ የተሸፈኑ ነገሮች አሉ። ገልጦ መናገር ያስፈልጋል፣ እንደ ክርስቶስ ገልጦ መናገር ያስፈልጋል፣ እንደ ቅዱስ ጳውሎስ ገልጦ መናገር ያስፈልጋል፣ እንደ አባቶቻችን። ያለዚያ ገልጬ ብናገርስ ስሜ ቢጠፋስ፣ ገልጬ ብናገርስ ታሪኬ ቢበላሽስ፣ ገልጬ ብናገርስ ስልጣኑ ቢቀርብኝ፣ ስልቅናው፣ ጵጵስናው ቢቀርስ፣ ገልጬ ብናገርስ ምእመናን ቢነሱብኝስ፣ እንደዚህ ብሎ ነገር የለም። ለዚህ ሁሉ ራስን መካድ ያስፈልጋል። በስጋዊ በማህበራዊ ኑሮ በኩል ከየርን ደግሞ ማህበራዊ ኑሮ ሰላም ከሌለው ቤተ ክርስቲያን ሰላም አይኖራትም። ማህበራዊ ኑሮ ካልተስተካከለ ቤተ ክርስቲያን ተስተካክላ ወንጌሏን ለመስበክ የጠራ መንገድ አታገኝም። ይህ የታወቀ ነገር ነው። ይህን ለምሳሌ በሀገራችን በዛሬው ጥሩ ምሳሌ ልናገኝ እንችላለን። ለምሳሌ ያለው የአስተዳደር ሁኔታ የኢትዮጵያን ሕዝብ በጎሳና፣ በዘር በቋንቋ የሚከፋፍል ህግ ስለሆነ የኢትዮጵያ ሕዝብ አሁን በዘር በጎሳ፣ በቋንቋ ድንገት በፖለቲካ ስለተለያየ የፖለቲካው በሽታ ወደ ቤተ ክርስቲያን ተላልፎ እንደ ተላላፊ በሽታ ይኸው በነጣው ሀገር በሰሜን አሜሪካ እንኳ አንዷ ኦርቶዶክስ እንደ ዳቦ ተቆራርሳ ነው ያለችው አገር ቤት ሲኖዶስን የሚከተላለን የውጭ ሲኖዶስን የምንከተላለን ከሁሉም የለሁም የሚላለን ስለዚህ ከሦስት ከዚያም በላይ ደግሞ ሌላም ይኖራል ተከፋፍለን ደግሞ የሚያሳፍረው በክፍለ ሀገር ሳይቀር በአውራጃ ሳይቀር ይህ ሁሉ የመጣው በምንድን ነው? በአገሪቱ የአስተዳደር መበላሸት ምክንያት ለቤተ ክርስቲያን በሽታው ተረፋት። ቤተ ክርስቲያን መቋቋም አልቻለችም። ቤተ ክርስቲያን ከዚህ በላይ ነው መሆን የነበረባት። መንግስት ይህን እንኳን ብቅ ቢያደርግ ቤተ ክርስቲያን ኃይሏ ከመንግስት ኃይል በላይ ሆኖ የእግዚአብሔር ኃይል ስለሆነ ይህን አሸንፋ፣ ሌላው ቢቀር በቤተ ክርስቲያን የኢትዮጵያን ሕዝብ አንድ አረጋ መያዝ ነበረባት። ግን አልቻለችም። ያ ያልሆነው ለምንድን ነው? በሽታው የመንግስት የማህበራዊ ኑሮ ቀውስ ለቤተ ክርስቲያን ስለተረፈ፣ ስለዚህ የማህበራዊ ኑሮ መስተካከልን እንደ ቀላል ነገር እናየዋለን። አንዳንድ ጊዜም ስለ ሀገር ስለ ማህበራዊ ኑሮ ስናወሳ መጽሐፍ ቅዱስን ካያችሁት፣ የመንግስትን ባለስልጣኖች የሚቃወም ነው። መንግስታትን ነገስታትን ሳይቀሩ የሚቃወም ነው። ካጠፉ ሀብታሞች የሚያደርጉትን የሚቃወም ነው አዋቂዎች የሚያደርጉትን በእውቀታቸው ተመክተው የሚቃወም ነው። ጉልበት አለን ኃይል አለን መሳሪያ አለን ብለው የሚታበዩትን የሚቃወም ነው። ተቃውሞ ሁሉ እንግዲህ የፖለቲካ ተ ፖለቲካ ነው። ስለዚህ አንዳንዶች ሳይገባቸው ካህናት ፖለቲካ ውስጥ እንደገቡ ይላሉ። መሪዎች ሲያጠፉ ጥፋታቸው መንገር የወንጀል ስራ ነው። ማህበራዊ ኑሮ ሲናጋ ትክክል አይደለም ማለት የወንጀል ስራ ነው። ስለዚህ በማህበራዊ ኑሮ ያለውንም መዳሰስ የቤተ ክርስቲያን ግዴታዋ ስለሆነ ዛሬ የኢትዮጵያ ባለስልጣኖች፣ የኢትዮጵያ ምሁራን የሚጠበቅባቸው ራስን መካድ ነው። ራስን መካድ ነው። የአፈር እየገፋ በቅማልና በትኋን እየተሰቃየ በበሽታ ያለቀው አልቆ የቀረው ቀርቶ በታክሲ ያስተማረ ህዝብ በስቃይ ያስተማረ ህዝብ እሱ የሚረዳበትን ያቺ የታሪክ እናት፣ ያቺ ሞገስ፣ ያቺ አለኝታ የሆነች አገር እንዲህ ሞታ ስትቀበር ምሁራኑ ዝም ብለው ማየት ትክክል አይደለም። ስለዚህ ከምሁራን ምን ይጠበቃል? ራስን መካድ፣ ራስን መካድ ማለትን ማለት ነው። የስልጣንን በሽታ ወዲያ፣ የክብርን በሽታ ወዲያ፣ ክብር ለራስ የሚለውን ስልጣን ለራሴ የሚለውን፣ እኔ አልኩት ብቻ ይሰማ የሚለውን፣ ብቻ ልብላ የሚለውን፣ እኔ ልከበር የሚለውን፣ ይህን የመሳሰለውን ከዚህም ሁሉ ጋር ደግሞ የኔ ክፍለ ሀገር የሚለውን፣ የኔ ነገድ የሚለውን፣ የኔ ቋንቋ የሚለውን፣ የኔ ባህል የሚለውን፣ የኔ አካባቢ የሚለውን ወዲያ ብሎ የኢትዮጵያ የአንዲት ሀገር የኢትዮጵያ ስለዚህ ራስን መካድ ማለት ያ ነው። ራስን መካድ ካለ መከባበር አለ። እያንዳንዳቸው ስልጣንን ለራሳቸው ማይፈልጉ ከሆነ፣ ክብርን ለራሳቸው ማይፈልጉ ከሆነ፣ የኔ በሚለው ነገር ማይጣሉ ከሆነ የኢትዮጵያ ምሁራን አንድ ይሆናሉ። የኢትዮጵያ ምሁራን አንድ ከሆኑ፣ የኢትዮጵያ እውነተኞች ፖለቲካ ሰዎች አንድ ከሆኑ በኢትዮጵያ ላይ የሚጫወት ሰይጣን አይኖርም። አንድ ስለዚህ ራስን መካድ ያስፈልጋል። ራስን ለምሳሌ እንውሰድ። ኢትዮጵያ ውስጥ በየ እስር ቤቱ የታጎሩት የዩኒቨርሲቲ ተማሪዎች የቅንጅት፣ የህብረት፣ የምን ተጠሪዎች ህዝብ የመረጣቸው ዛሬ በየ እስር ቤቱ ታጉረው የሚሰቃዩት የሚበሉት አጥተው ነው የሚለብሱት አጥተው ነው ነው ወይ አይደለም ያልተማሩ ሆነው ነው አይደለም የጎደላቸው ነገር የለም ነገር ግን ተመልከቱ የኢትዮጵያን ህዝብ ችግር አዩ ችግሩ ይቃለላል የሚሉበትን መንገድ መረጡ ይልቁንም የአገሪቱ ሰላማዊ ትግል በሰላም ታገሉ የሚል ህግ ብቃለ ያን ተጠቅመው ታገሉ መንግስት፣ ምረጡ አለ፣ መረጣቸው። ህዝብ መረጣቸው። መንግስት ወደ ፓርላማ ግቡ አለ፣ ህዝብ እንዳትገቡ አለ። የህዝብን ድምፅ አከበሩ። የህዝብን ድምፅ ለማክበር ሲሉ ራሳቸውን ካዱ፣ ራሳቸውን ካዱ። በጣም የሚገርመው ሁልጊዜ ልናነሳት የሚገባን የሴቶች መኩሪያ፣ የሴቶች መመኪያ የሴቶች አለኝታ፣ እንደሰማሁት ከሆነ ብርቱካን የሚሏት አላውቃትም ስሟን፣ ታሪኳን ዘመቼ ነው። አልተማረችም እንዳይባል የተማረች ክብሬ የላትም እንዳይባል ዳኛ የነበረች አትፈርድም እንዳይባል እውነት የፈረደች አጣች እንዳይባል ያላት ስላረጀች እንዳይባል ያላገባች ወጣት ወይዘሪት። ተመልከት እንግዲህ አሁን እሷ ለሕዝቧ ስትል ለሀገሯ ስትል ራሷን ስትክድ፣ ህዝቡ ደግሞ ራሱን ካደላት። በእሷ ምክንያት ስንቶች አለቁ። እንደ ሰማሁት እንደ ሰማሁት ነው እርግጠኛ መሆን አለመሆኑን እናንተ አረጋግጡልኝ። ወደሆነ ሆነ ኤምባሲ ገባች አሉ። ኤምባሲ መግባት ማለት አሜሪካ መግባት፣ አውሮፓ መግባት፣ ሌላ ሀገር መግባት እንደ ማለት ያለ ነው። በደርግ ጊዜ ኤምባሲ ውስጥ የገቡ እስካሁን ተጠብቀውን ያሉ ስለዚህ ይህች ወጣት አሁን ይህች ምሁር ይህች ያላት ኢትዮጵያዊት ጀግና ሴት ኤምባሲ ውስጥ ስትገባ አሁን ራሴን ማድንበትን ነገር እግዚአብሔር ሰጥቶኛል ብላ እዚያው በሯን ዘግታ ቮይስ ኦፍ አሜሪካና በሆነው ነገር በሬዲዮ ቃሏን እየሰጠች መቀመጥ ትችል ነበረ። ስለዚህ ህዝቤ እየተሰቃየ ባልንጀሮቼ፣ ወገኖቼ እስር ቤት እየተሰቃዩ በአጠቃላይ ምን እንደ ሙሴ ነው። ሙሴ ይገርማቸዋል። እዚያ ዕብራውያን አስራ አንድ ላይ ታችሁት እንደሆነ ሙሴ የፈሮን የልጅ ልጅ እንዳይባል በእምነት እምቢ አለ ይላል። ለምን ከፈሮን ቤተ መንግስት ተድላ ደስታ ይልቅ ይላል የእግዚአብሔር ቃል ከህዝቡ ጋር ከወገኑ ጋር መከራ መቀበልን መርጧልና። ራስን መካድ ማለት ይሄ ነው። ታሪክ አይደለም የምንተርከው፣ ባይናችን እያየን ነው ወገኖቻችን ለሀገራቸው ለራሳቸው ሲሉ ራሳቸውን መካድ ቻሉ። መንግስት ራሱን መካድ አልቻለም። መንግስት ራሱን ቢከድ ኑሮ ራስን መካድ ማለት ስልጣኑን መካድ፣ ወንበሩን መካድ፣ በቃኝ ማለት፣ ከእኔ ስልጣን ይልቅ አገሬ፣ ከእኔ ክብር ይልቅ ወገኔ፣ ከእኔ ክብር ይልቅ ታሪኬ፣ ከዛሬው ጊዜያዊ ክብር ይልቅ ዘላለማዊው ክብሬ ብሎ 14 ዓመት መርቷል። እስኪ እናንተም እዩት ሕዝቡም ያችሁ ብሎ እንኳን አሸነፍኩ የሚል ተቃዋሚ ሲገኝ ባይል እንኳን እንኩስ እዩት እናንተ ደግሞ። ማለት ያ ነው፣ ራስን መካድ ማለት ያ ነው። ስለዚህ መንግሥት አልቻለም፣ ወደቀ፣ ተፈተነ፣ ዜሮ ሆነ፣ አልቻለም። ነገር ግን ዜሮ ሁነን እንዳንቀር ደግሞ እግዚአብሔር ራሳቸውን የካዱ ወገኖቻችን አሳየን። ይልቁንም እዚህ ውጭ ሀገር እንኳን ሆነን እንዳትገቡ ነግረናል። ምን ስንል የነበረ ሁሉ ዛሬ እንጃ ሳንረሳቸው አንቀርም። ገና ሁለት ወር ሳይሞላቸው ስለዚህ እነሱ ለህዝባቸው፣ ለሀገራቸው ራሳቸውን እንዲህ ከካዱ ራስን መካድ ማለት ራስን መስጠት ማለት ነው። ራስን መካድ ማለትን ማለት ነው። እንደው ሌላው ይቅር ለእነሱ ስንል የተለያየ ነው አንድ መሆን የተራራቅ ነው መቀራረብ ለነሱ ዛሬ ለእነሱ ትልቁ ክብራቸው ዛሬ ለነሱ ትልቁ ማይረጋቸው ለነሱ ትልቁ ሞገሳቸው፣ ተለያይተን የነበረው በነሱ ምክንያት አንድ ስንሆን። ለምን ውሾች በስጋ ሲጣሉ ቆይተው ጅብ ሲመጣ ስጋውን ትተው ወደዚያ ነው የሚሄዱ። ስለዚህ በአሁኑ ሰዓት የምንለያይበት ሰዓይት አይደለም። እንደው በእነሱ ምክንያት እንኳን አንድ ምንሆን እንደ ተፈቱ ይቆጥሮታል። አገሯ ነፃ እንደ ወጣች ይቆጥሮታል። ስለዚህ ራስን መካድ በእነሱ ብቻ አይደለም በእኛም ይጠበቃል። በእኛ የሚጠበቃል ይኸው የዘረኝነት በሽታ ተላልፎብናል። የክፍለ ሀገር መለየት ተላልፎብናል። በአጠቃላይ መንግስት ያመጣውም ተላልፎብናል። አሜሪካን ያለው መድኃኒት ሞልቷል። ወስደን መፈወስ እያየን ነው። አምሳው ሀገር አንድ ሆኖ አለምን ሲመራ ማየት መድኃኒት ነው። የራሱ ዶክተር ነው ራሱ፣ አስተማሪ ነው ራሱ፣ ወንጌል ነው ራሱ። ስለዚህ ክርስቲያኖች እንዲያው ዝም ብሎ ማርቲን ሉተርኪንግ ማለት አይደለም እንዲህ ዛሬ ከአፍሪካ የመጣ ነው። በተለይም ጥቁሮች ነፃ ወጣን ስንል ዝም ብሎ አይደለም፣ ራሱን ክዶ ነው። እንደ ሌሎች ተኝቶ መብላት ይችል ነበር። ዶላር መቁጠር ይችል ነበር። እንደ ሌሎች ከመንግስት ጋር ተስማምቶ ተልመጥምጦ መኖር ይችል ነበር። ግን ራሱን ካደ። ይልቁንም አንድ ጊዜ ተከታተላችሁት እንደሆን ዲሞክራሲ አለ። የዲሞክራሲ ቼክ ለጥቁሮች በአሜሪካ ከተሰጠ መቶ ዓመት ሆኖታል፣ አለ ግን ስቲል እስካሁን ካሽ አልሆነም። ማለ ኢትዮጵያም እንደዚያ አለ ይሆን የዲሞክራሲ ቸክ ከተሰጠ አስራ አራት ዓመት ሆኖታል፣ ግን ካሽ አልሆነ። ስለዚህ ካሽ እስኪሆን እንደሱ መታገል ያስፈልጋል። እና ራስን መካድ ሲባል እንዲው ምን ማለት እንደሆነ እንድናውቀው ነው። ጌታን ለመከተል ይሄ ነው፣ ክርስትና ማለት ይሄ ነው። የክርስትናው መስራች መድኃኒታችን ኢየሱስ ክርስቶስ ራሱ እውነት ነው። ራሱ እውነተኛ መንገድ ነው። ራሱ ህይወት ነው። ያሳየን ራሱን ለሌላው መስዋዕት አድርጎ ነው። ራስን መካድ ማለት ያ ነው። ተከታዮቹም ለሌላው ራሳቸውን መስዋዕት አድርገው ስለዚህ እኛ እያንዳንዳችን ራሳችን መስዋዕት ለማድረግ መዘጋጀት አለብን። ራስን መካድ ማለት ከኃጢያት ራስን ለመከልከል መታገል፣ ከልዩ ልዩ ሱስ ራስን ለመከልከል መታገል። ራስን መካድ ማለት በወንጌል በየተሰጠን አገልግሎታችን ደግሞ ይሄ ይመጣብናል ብሎ ከፍርሃት ከምን ወደኋላ አለማለት ገልጠን መንገር ማስተማር በማህበራዊ ኑሮ ደግሞ ምሁራኑ በሥልጣን ላይ ያሉ ሁሉም ደግሞ ከሁሉም በላይ አገርን ከሁሉም በላይ ህዝብን ከሁሉም በላይ ታሪክን ቢቻል ከሁሉም በላይ እግዚአብሔርን አድርጎ እግዚአብሔርን መመሪያ አድርጎ መጓዝ ራስን መካድ ማለት ያ ነው ራስን በመካድ ታዲያ የሚገኘው ጥቅም ነው አንደኛ በምድር ክብር አለ መልካም ታሪክ አለ ሁለተኛ በእምነት ትንሣኤ ሙታን አለ ዓለም ገነት አለ አለ የዘላለም ህይወት መንግስተ ሰማያት አለ። ያን ሁሉ የሚያስገኝ ነው ራስን መካድ። እኔ ባልኩት እናንተ በሰማችሁት አይደለም፣ እግዚአብሔር መንፈስ ቅዱስ በሕይወታችን ስራ መስራት ሲጀምር ራስን መካድ ማለት ምን ማለት እንደሆነና ጌታን ስንከተል ደግሞ ምን ማለት እንደሆነ ራሱ ያስተምረናል። እሱ እንዲያስተምረን ቅዱስ ፈቃዱ ይሆንልን፣ በረከቱን ያድላችሁ፣ ሁላችንም እሱ ባለቤቱ ይቅር ይበለን። አንድ መጨረሻ ማሳሰባችሁ ነገር ምንድን ነው? ፊልጶስ ተጠራ። ስለዚህ በመጠራቱ ብቻ አልረካም፣ ናትናኤልን ጠራ። እኛ አሁን ተጠርተና ይመጣል። በመጠራታችሁ ብቻ ተደስታችሁ አትቅሩ። ጓደኞቻችሁን ይዛችሁ ባልንጀሮቻችሁ ይኖራሉ፣ ጎረቤቶች ይኖራሉ፣ ተደዋወሉ። ነገ እኮ ቤተ ክርስቲያን ነው ራይድ የለውት እንደወልስጦት ራይ የለሽ እንዱ ልስጥሽ ራይ የለ እንዱ ልስጥሽ ሄደን እንባረክ የእግዚአብሔርን ቃል እንስማ በአንድ ላይ እንኳን አባታችን ወይ ብለን ስንመጣ የቱን ያህል የሞራል ኤነርጂ ነው ራሱ እኮ የአይምሮ ኤነርጂ ነው ከስትረስ ነጻ የምንሆንበት ውሳጣው ውሳጣ ህይወታችን የሚስተካከልበት ለትዳራችሁ ለትዳራቹ በስራ ቦታችሁ ለሚገጥመው ፈተና ሁሉ እኮ መቋቋሚያ ኃይል ነው ስለዚህ ይዛችሁ ነው በራሳችሁ ብቻ አትርኩ። ይዛችሁ ለመምጣት እንኳን የተለመደውን ያልተለመደ አዲስ ሰው ይዛችሁ ለመምጣት ሞክሩ። እያንዳንዳችሁ ፊልጶስ ሆናችሁ ሆነን ጓደኞቻችን፣ ወገኖቻችን የሚችሉትን ጠርተን እንምጣ። አገራችን በቸርነቱ ይጎብኝልን፣ የታሰሩትን ይፍታልን። እግዚአብሔር የተመሰገነ ይሁን።